ፓናማ ከሚገኝ የሕግ ኩባንያ በድብቅ በወጣው ባለስልጣናትና ሌሎችም ከበርቴ ግለሰቦች ከሀገር ውጭ በሚገኙ ባንኮች የሚያንቀሳቅሱትን ገንዘብ የተመለከተው ግዙፍ ሰነድ የበርካታ ታዋቂ አፍሪካውያን መሪዎችና ታዋቂ ሰዎች ስምም ተጠቅሷል። የአሜሪካ ድምፁ ጄምስ ባቲ የናይጄሪያውን የፌዴራላዊ መንግስት በጀት ለሕዝቡ ጠቀሜታ መዋሉን ለማረጋገጥ የሚሰራ ድርጅት መስራች የሆኑትን ስታንሊ ኦቾሎን አነጋግሮ ያጠናቀረውን ዘገባ ዝርዝር ቆንጅታየ ይዛቅርባለች። በታሪክ በድብቅ ከወጡ ሰነዶች ሁሉ በግዙፍነቱ ወደር እንደሌለው የተጠቀሰውና ሞሳክ ፎንሴካ ከሚባል የፓናማ ኩባንያ የወጣው ግዙፍ ሰነድ ከዓለም ዙሪያ አስራ ሁለት የሀገር መሪዎችን ጨምሮ አንድ መቶ አርባ ሶስት የፖለቲካ ባለስልጣናትን የሚነካ የፊናንስ ታሪክ ዘግዝኳል። ከአፍሪካ የኬንያ ጠቅላይ ፍርድ ቤት ምክትል ሰብሳቢ፣ የደቡብ አፍሪካው ፕሬዝደንት ጄኮብ ዙማ የወንድም ልጅ፣ የኮንጎ ዲሞክራቲክ ሪፑብሊኩ ፕሬዚደንት ጆሴፍ ካቢላ መንትያ እህታቸው ስምም አለበት። በነዳጅ የከበረችው የናይጄሪያ ናይጀር ደልታ የቀድሞ አገረ ገዢ የሌላዋ የነዳጅ ባለጸጋ ሀገር የአንጎላው የነዳጅ ሚኒስትርም አሉበት። የሟቹ የጊኒ መሪ የላንሳና ኮንቴ ባለቤት እንዲሁም የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን ልጅ ስምም በፓናማው ሰነድ ከተጋለጡት የባንክ ሂሳቦች ውስጥ ስማቸው ተነስቷል። በአሁኑ ጊዜ እንግሊዝ ሀገር ውስጥ በእስር ላይ የሚገኙት በነዳጅ የከበረችው የናይጀር ደልታ ክፍል ሀገር የቀድሞ አገረ ገዥና የመወሰኛው ምክር ቤት ፕሬዝደንት ቤተሰብ ስም በፓናማው ሰነድ ከተጠቀሱት ታዋቂ ሰዎች መካከል መሆናቸውን የገለጹት ናይጄሪያ ውስጥ ያለ በጀት የተባለ ድርጅት ፕሬዝደንት ስታንሊ ኦቹኑ፣ ሰነዶቹ ቀድሞውንም የምናውቀውን ጉዳይ ነው ያረጋገጡልን ይላሉ። በአፍሪካ ጠቅላላ ያለ ነገር ነው። ደቡብ አፍሪካ፣ ሩዋንዳ፣ ሌሎችም ተነካክተዋል። ይሄ ሰነድ ያረጋገጠልን ነገር ቢኖር የአፍሪካ መሪዎች የሕዝቡን ገንዘብ እንደራሳቸው የባንክ ሂሳብ ቆጥረው እንደሚዘርፉት ነው የአፍሪካ ሕዝብ ገንዘቡ የማያስፈልገው ይመስል። የናይጄሪያ ፕሬዝደንት ሙሐማዱ ቡሃሪ ሙስና ላይ ሊዘምቱና የተመዘበረው የሕዝብ ገንዘብ እንዲመለስ ለማድረግ ቃል ገብተው ነበርና ይህ ሰነድ ለዘመቻቸው በማስረጃነት እንደሚጠቅም ነው ስታንሊ ኦቹኑ የገለጹት። አሁን ይሄ በአገሪቱ ባለፉት ዓመታት ምን ያህል የአስተዳደር ብልሽነት ሰፍኖ እንደነበር ያመለክታል። የመንግሥት ገንዘብ በሕዝብ በተመረጡም በመንግሥት በተሾሙም ባለሥልጣናት ሲዘረፍ እንደነበር ፕሬዚደንቱ በቅርቡ የተናገሩትን የሚያረጋግጥ ነው። ስለዚህ ይህ ሰነድ ለጸረ ሙስና ዘመቻው በማስረጃነት ይጠቅማል። ገንዘቡንም ለማስመለስ ለምንወስደው እርምጃ የምናመራበትን አቅጣጫም ይጠቁመናል። በሀገራቸው በሙስና ወንጀል ክስ ተወጥረው የሚገኙት የደቡብ አፍሪቃው ፕሬዚደንት ጄኮብ ዙማም በወንድማቸው ልጅ ስም ከሀገር ውጭ ባለ ባንክ የሚንቀሳቀስ ገንዘብ መኖሩን የፓናማው ሞሳክ ፎንቴጋ ሰነድ ያጋልጣል። በቅርቡም ለቤታቸው ማሳደሻ ያዋሉትን የመንግስት ገንዘብ እንዲመልሱ በፍርድ ቤት የተወሰነባቸው መሆኑን ያስታወሱት ስታንሊ ኦቹኑ አሁን ደግሞ በዚህ ሰነድ ስማቸው መነሳቱ ደቡብ አፍሪካውያን አንድ እርምጃ መውሰድ እንዳለባቸው የሚያሳስብ ነው ብለዋል። በእኔ አስተያየት ደግሞ ጉዳዩ ደቡብ አፍሪካን ብቻ የሚመለከት አይደለም። ደቡብ አፍሪካ ከናይጄሪያ ቀጥሎ በአህጉሪቱ ትልቅ ሚና የምትጫወት ሀገር በመሆኗ አፍሪካውያን በአርአያነት የሚመለከቷት ስለሆነ በሙስና ቅሌት የተተበተበ መሪ ሊኖራት አይገባም። ውጭ ሀገር በሚገኙ ተቋማት ገንዘብ ማስቀመጥና ማንቀሳቀስ በብዙ ሀገሮች በወንጀል የማያስጠይቅ መሆኑንና አብዛኛው ገንዘብ የሚሸሸው ግብር እንዳይከፈልበት ቢሆንም አፍሪካን ያየን እንደሆነ ግን አሉ ኦቾኑ በተለይ በአፍሪካ ግብር ላለመክፈል ተብሎ የተፈጸመ ብቻ አድርጌ አላየውም። የመንግስት ገንዘብ የዘረፉ ሰዎች በውጭ ሀገር ባለ አካል የሚንቀሳቀሱት ገንዘቡን በመንግስት ስራቸው በሚያገኙት መደበኛ ደሞዝ ያጠራቀምኩት ነው ሊሉ ስለማይችሉ ነው። ክሬዲት ስዊስ እና ኤችኤስቢሲ የተባሉት ሁለት ትላልቅ ዓለም አቀፍ ባንኮች ደንበኞቻችን ግብር እንዳይከፍሉ ለመርዳት በውጭ ሀገር የባንክ ሂሳብ የመጠቀም ወንጀል አልፈጸምንም ሲሉ አስተባብለዋል። ፈረንሳይ፣ አውስትሬሊያ፣ ስዊድን እና ኔዘርላንድስ የየራሳቸውን ምርመራ እንደጀመሩ ይፋ አድርገዋል።